የዛሬው መልእክቴ የተመሰረተው በሐዋርያው የሐዋርያው የያዕቆብ መልእክት ምዕራፍ አንድ ላይ ከቁጥር አንድ እስከ አራት ነው፣ ቅድም ባነበብኩላችሁ እና የመልእክቴ ርዕስ የእምነት ፈተናና የክርስቲያን ሕይወት የሚል ነው። እና እንደ መግቢያ አንዳንድ ነገሮችን እነግራችኋለሁ። መጽሐፍ ቅዱስ ውስጥ ያሉ መጽሐፎች የተጻፉት በእግዚአብሔር ሰዎች ነው። ምናልባት የጴጥሮስ ሁለተኛ ጴጥሮስ ምዕራፍ አንድ ላይ ብትመጡ አንድ በጣም አስገራሚ ነገር ትመለከታላችሁ። ጴጥሮስ የተናገረውን ምዕራፍ አንድ ቁጥር 20 እስከ 21 ይህንን በመጀመሪያ እወቁ፣ በመጽሐፍ ያለውን በመጽሐፍ ቅዱስ ማለት ነው ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ማለት መጽሐፍ ቅዱስ ላይ ያለው ጽሁፍ በሙሉ ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ይሄ የእግዚአብሔር ቃል እኔ የማንብላችሁ ወይ እኔም የማብራራላችሁ የእኔ ቃል አይደለም። የእግዚአብሔር ቃል ነው። አንዳንድ ሰዎች የእግዚአብሔርን ቃል የራሳቸው ቃል አድርገው በማሰብ ሲጮሁ ይታያል። እኔም መጮህበት ምክንያት የለኝም። ምክንያቱም የእግዚአብሔርን ቃል እንዳስተላልፍ ነው የተመደብኩት እና የእግዚአብሔርን ቃል ማንም ሰው በመጮህ ሊያጣምመው ወይም ደግሞ ተጽዕኖ እንዲፈጥር ማድረግ አይችልም። እና የእግዚአብሔር ቃል የእግዚአብሔር ቃል ነው፣ ክቡር ነው፣ አክብረን ልንይዘው ይገባል። እና ያዕቆብ እዚህ ጋር የጻፈውን መልእክት በእግዚአብሔር ቃልነቱ ነው የምንመለከተው። በነገራችን ላይ ያዕቆብ ይህንን ደብዳቤ የጻፈው በ አርባ አምስት እስከ አምሳ ዓመተ ምረት ባለው ጊዜ እንደሆነ ይታወቃል። ያዕቆብ በ62 ዓመተ ምሕረት በአንዱ ሊቀ ካህን አናኒያ በሚባለው ሊቀ ካህን አማካኝነት ተፈርዶበት በድንጋይ ተወግሮ ተደብድቦ ሞቷል። የአይሁድ የሊቅ የካህናት አለቃ ነው ያንን ያደረገው። ግን ያዕቆብ የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው። ምን ማለቴ ነው? ይሄንን ስል ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ድንግልናዋ ሳይለወጥ ተወለደ። ይሄንን ነው እኛ የምናምነው። ከዛ በኋላ ከዮሴፍ ጋራ ጋብቻቸውን ከዛም በፊት ነው የፈጸሙት። እስክትወልድ ድረስ አላወቃትም ስለሚል ከዛ በኋላ የተወለዱ ወንድሞች እና እህቶች አሉት። ጌታ ኢየሱስ እና እነዚህ ግማሽ ወንድሞቹ ናቸው። እና ያዕቆብ ጌታ ኢየሱስ ክርስቶስ በምድር ላይ ከመሞቱ በፊት በጌታ በኢየሱስ አዳኝነትና አምላክነት ወይም በአይሁድ አነጋገር መሲህነት አላመነም ነበር ያዕቆብ እና ወንድሙ ይሁዳ ከእሱ ቀጥሎ የተጻፈው መልእክት ነው። እነዚህ ሁለቱ ወንድማማቾች ጌታ ኢየሱስ ክርስቶስን ያመኑት ጌታ ኢየሱስ ከሞት ተነስቶ ከትንሣኤ በኋላ ከተገለጠላቸው በኋላ ነው። እና በጣም የሚገርም እውነተኛ የጌታ ኢየሱስ ክርስቶስ ተከታይ እንደነበረ የታሪክ ጸሐፊዎች ይናገራሉ። በክርስቲያን ስነ ምግባሩ በጣም የታወቀ ሰው ነበር ያዕቆብ። እና በኢየሩሳሌም የነበረችውን ቤተ ክርስቲያን በሁለተኛ ፓስተርነት ማለት በምክትል አይደለም፣ ጴጥሮስ የመጀመሪያ ፓስተር ነበር። ቀጥሎ ያዕቆብ ሁለተኛ ፓስተር ሆኖ ያንን ትልቅ ጉባኤ አገልግሎ እንደነበረ የሐዋርያ ስራ መጽሐፍን ስትመለከቱ ታያላችሁ እና ስለ ያዕቆብ የሚነገረው አንዳንድ አስደናቂ በታሪክ የተጻፉ ነገሮች አሉ። ያዕቆብ በጣም የጸሎት ሰው ነበር። እና የጸሎት ሰው ከመሆኑ የተነሳ ረጃጅም ሰዓት ተንበርክኮ ይጸልይ ስለነበረ የጉልበት የግመል ጉልበት የነበረው ሰው ተብሎ ይጠራ ነበር። በጣም በጸሎት የጸና በጸሎት ከጌታ ጋር ሁልጊዜ የጠበቀ ግንኙነት የነበረው ሰው እንደነበረ ይታወቃል። እና ይሄ ያዕቆብ ነው። በሐዋርያው ጳውሎስና በአይሁድ አድራጊዎች መካከል በተነሳ ግጭት ምክንያት የቤተ ክርስቲያን መሪ ሆኖ ለኤሽያ ቤተ ክርስቲያናት በሙሉ ሐዋርያ ሥራ ምዕራፍ 15 ላይ ደብዳቤ ጽፎ እምነታችን ይሄ ነው። በዚህ መንገድ ነው መሄድ ያለባችሁ ብሎ ያስተላለፈው እና ይሄ ያዕቆብ ይህንም መልእክት ጽፏል እና የመልእክቱ አጠቃላይ እውነታ ቀስ በቀስ ስንሄድ የምንገነዘበው ይሆናል። ግን ቁጥር አንድ እንደ መግቢያ የተጠቀሰ ስለሆነ ቁጥር አንድ ላይ የተቀመጠውን ሀሳብ አሁንም ከያዕቆብ ባህርይ አኳያ ጥቂት ብርሃን ስለሚሰጥ እናገርበታለሁ። ቁጥር አንድን ስትመለከቱ ምዕራፍ አንድ ቁጥር አንድ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለአስራ ሁለቱ ወገኖች ሰላም ለእናንተ ይሁን ብሎ ሲናገር ታያላችሁ። የተጻፈው ለተበተኑ ወገኖች ነው ማለት ከአስራ ሁለቱ ወገኖች ከአስራ ሁለቱ ወገኖች ከአስራ ሁለቱ ነገዶች ለማለት ነው። አንዳንድ ሰዎች አይሁዳውያንን ብቻ አስራ ሁለቱን ነገዶች የሚጠቅስ ነው ይላሉ። ግን አይደለም። ጠቅላላ ክርስቲያኖችን የሞላውን ክርስቲያኖች የሚነካ ነው። ከየትኛውም ዘር ይምጡ፣ የትኛውም አይነት ጾታ ይኑራቸው፣ እነዚህን አድሬስ የሚያደርግ እንደሆነ ነው የሚታወቀው። ግን ስለ ያዕቆብ አንድ አስደናቂ ባህሪ ትመለከታላችሁ። ያዕቆብ ራሱን የገለጠው የጌታ የኢየሱስ ክርስቶስ ወንድም ነኝ እኔ ብሎ በትቢትና በኩራት አይደለም የተናገረው። እንዳው ለአንዳንድ ሰዎች ሳገኝ እኔ የቴዎድሮስ ወንድምነኝ ማለት እንደ ኩራት እወስደዋሉ። እውነት ነው እና ምክንያቱም ወንድሜ ባለስልጣን ነበረ እና ትልቅ ሰው ነበረ። ሁሌ በቴሌቪዥን ይሰማ ነበር አይደል? ስለዚህ ኩራቴ ነው ወንድሜ። ያዕቆብ ግን እንደዚህ አላለም። በጣም በጣም በትህትናና በዝቅታ መንፈስ ምን ብሏል? የእግዚአብሔርና የጌታ የኢየሱስ ክርስቶስ ምን ባሪያ። እኔ አገልጋይ ነኝ፣ ባሪያ ነኝ። የክርስትና መንፈስ እንደዛ አይነት መንፈስ ነው። ራስን በትህትና በማዋረድ በሰዎች ፊት የሚያቀርብ ነው እና እኔ ክርስቲያን ለመሆኔ አገልጋይ ለመሆኔ ዘሬ ዘርማን ዘሬ አይደለም፣ ወይም ደግሞ የምከተለው አይዲዮሎጂ ፍልስፍና አይደለም። የጌታ ኢየሱስ ክርስቶስ አስደናቂ ምሕረት ነው የሚለውን እውነት ነው ያስቀመጠው እና ይህም አስደናቂ እውነት እንድትሆን እንደሆነ እንድታዩልኝ ነው። ግን የዛሬው መልእክቴ የእምነት ፈተናና የክርስቲያን ሕይወት የሚል ነው እና ሶስት ነጥቦችን እናገራለሁ። የመጀመሪያው ነጥቤ የክርስትና እምነት ፈተና ያለበት እምነት እንደሆነ እንድናውቅ ነው። አንዳንድ ሰዎች የክርስትና እምነትን ሲያስቡ የክርስትና እምነት ነገር ሁሉ አልጋ በአልጋ ሆኖ በቃ ዝም ብሎ ስፖንጅ በስፖንጅ የሆነ መንገድ ይመስላቸዋል። ያዕቆብ ደግሞም ሌላም ቦታ ጌታ ኢየሱስ ክርስቶስ እንደተናገረው እንደዛ አይደለም። እምነቱ ፈተና አለበት። የክርስትና እምነት ፈተና አለበት። ስለዚህ ነው ቁጥር ሁለት ላይ ሲመጣ ወንድሞች ሆይ ብሎ በነገራችን ላይ ወንድሞች የሚለው ጀነሪክ ቃል ነው ነው የሚባለው ሴቶችንም ወንድሞችንም ያጠቃለለ ነው እና የእምነታችሁ መፈተን ፈተና ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ ፈተና እንደ ሙሉ ደስታ ቁጠሩት ብሎ ነው የተናገረው። ሁለት ጊዜ በእነዚህ ሁለት ቁጥሮች ውስጥ ፈተና ተጠቅሷል። እምነታችሁ ፈተና አለበት እያለ ነው የሚናገረው። እምነት የእኛ እምነት ከበዓለም ካሉ እምነቶችና ሃይማኖቶች ሁሉ የተለየ እምነት ነው። እንደ ክርስትና አይነት እምነት እውነተኛ በእውነት ላይ የተመሰረተ እና ደግሞ የሚያዛልቅ ዘላለማዊ የሚያደርግ ሌላ እምነት የለም። ብዙ ሃይማኖቶች አሉ። አሁን ባለንበት ዓለም ሃይማኖቶቹ ልኩል ናቸው የሚል ሀሳብ ነው ያለው። ኢትዮጵያም ውስጥ በዚህ ባለፈው ወር ጸሎት በሚደረግበት ጊዜ የተለያዩ ሃይማኖቶች ጎን ለጎን ቆመው ሲጸልዩ አይተናል። መጽሐፍ ቅዱስ እንደዛ አይነት ነገር አይደግፍም። መጽሐፍ ቅዱስ በጣም ግልጽ ነው። እምነታችን በጣም የተለየ ነው። የተለየ የሆነው በራሱ በእግዚአብሔር መገለጥ ላይ የተመሰረተና ራሱ እግዚአብሔር ከቅድስት ድንግል ማርያም ወልድ የሆነው እግዚአብሔር ማለት አብ፣ ወልድ፣ መንፈስ ቅዱስ አህዱ አምላክን ነው የምናምነው ከነዚህ ከሶስቱ አካላት አንዱ የሰውን ስጋ ለብሶ በእኛና በእግዚአብሔር መካከል እርቅ ያመጣ አስደናቂ በየትኛውም እምነት እንደዚህ አይነት ነገር እንደተደረገ የማይነገር ግሩም እና ድንቅ እምነት ነው። ይሄ እምነት ልዩ ነው። ታዲያ ይሄ እምነት ልዩ በመሆኑ ያመኑ ሰዎች እና ከእግዚአብሔር ጋር እርቅ ያገኙ ሰዎች ይሄ እምነታቸው ትክክል ነው፣ ትክክል አይደለም ዝም ብሎ ለይስ ሙላ ነው ወይስ ከልብ ነው? በፈተና ውስጥ ያልፋል አያልፍም? የሚባል ፈተና ሊያጋጥመው ይችላል። ይህንን እንደ ኃጢአት ፈተና አይደለም፣ መጽሐፍ ቅዱስ የሚያቀርበው ምን ብሎ ነው የሚያቀርበው? ትራያል ነው ማለት፣ እምነታችን እርግጠኛ ነው ወይ ትክክለኛ ነው ወይ ነገሮች ሲጣመሙ ወይም ደግሞ ልዩ ልዩ የሚያስጨንቁ ነገሮች ሲመጡ በቦታው ላይ ይገኛል ወይስ አይገኝም? በሰው ፊት ነው እምነታችን ወይስ በማንም ሰው ፊት ነው አማኝ? አንዳንድ ሰዎች ቤተ ክርስቲያን ነው እምነታቸውን የሚያሳዩት፣ ውጪ ልክ ከአለማውያን ጋር እንደ ዓለማውያን ከሚያምኑት ጋር እንደሚያምኑት ከማያምኑት ጋር እንደማያምኑት ይሆናሉ። ሁለት ሶስት መልክ ይዘው ነው የሚኖሩት። ክርስትና እንደዛ ነው ወይ? እንደዛ አለመሆኑን የእርግጠኛ ማረጋገጫው ፈተና ነው። ለዚህ ነው ይሄ የያዕቆብ የእምነታችሁ መፈተን ብሎ እምነታችሁ ይፈተናል እና እምነታችሁ ይፈተናል። ፈተና የሚባል ነገር አለ። ይሄ አሁን የጀመረ ነገር ግን አይደለም። ድሮም ድሮም በመጽሐፍ ቅዱስ ታሪክ ውስጥ የእምነት መፈተን እንደነበረ መጽሐፍ ቅዱስ ይናገራል። ለምሳሌ አንዱ ምሳሌ እኔ አብርሃም ነው አብርሃም እግዚአብሔር ከከለዳውያን ኡር አገር ጠርቶት የራሱ ተከታይ ካደረገ በኋላ ልክኛን እንደ በወንጌል መልእክት ጠርቶ የራሱ ተከታይ እንዳደረገን፣ አብርሃም ቃል ኪዳን እግዚአብሔር ሰጠው፣ በዘርህ ምድርን ሁሉ ባረካለሁ አሕዛብን ሁሉ ባረካለሁ ብሎ እና አንድ ቀን ያ ዘር ከ25 ዓመት ጥበቃ በኋላ ይስሐቅን ወለደ። ይስሐቅ ወደ 13 14 ዓመት አካባቢ ሲሆነው እግዚአብሔር በዘፍጥረት 22 ላይ ድንገት አብርሃምን ጠራውና፣ በእርግጥ ቁጥር አንድ ዘፍጥረት 22 ምን ይላል? እግዚአብሔር አብርሃምን ፈተነው ይላል። የፈተነው ፈተና ምንድን ነው? ይህንን አንድ ልጅህን ውሰድና እኔ ወደማሳይህ ቦታ ለሶስት ቀን ተጉዘህ ሞሪያም በሚባል ተራራ ላይ እንድትሰዋልኝ ይፈልጋለሁ አለው። በጣም አስደንጋጭ ነገር ነው፣ ግን ፈተና ነው። የአብርሃም እምነት እኔ ላይ ነው ያለው ወይስ ልጁ ላይ ነው ያለው? ሀብትና ንብረቱ ላይ ነው ያለው? ወይስ ንጹህ የሆነ በእኔ ላይ የተመሰረተ እምነት ነው? እግዚአብሔር ይህንን ፈተነው አብርሃምን። አብርሃም ያንን ፈተና ሳያጉረመርም፣ ሳይነጫነጭ፣ ሳያማርር ልጁን ይዞ አህያ እንጨት ጭኖ ሰራተኞቹን አስከትሎ እግዚአብሔር ወዳዘዘው ቦታ ሲሄድ ታያላችሁ። የሚገርም ነው እምነቱ በእግዚአብሔር ላይ መሆኑን። እግዚአብሔር በኋላ በዘፍጥረት 22 ብታነቡት፣ በኋላ እግዚአብሔር ከሰማይ ተናገረና፣ ልክ ልጁን ሊያርድ ሲል ድምፅ አሰማውና እንዳታርደው ልጅህን ብሎ በልጁ ምትክ ይሄ የጌታ ኢየሱስ ምሳሌ ነው በጉን ሰጠ። ግን እግዚአብሔር ማለ አንድ ልጁን በእኔ ላይ በማመን ለእኔ ለመስጠት በፍጹም ወደ ኋላ አላለምና፣ በእውነት አብርሃም ታላቅ ህዝብ ይሆናል ብሎ እግዚአብሔር በራሱ ማለ ይላል። ይሄ ፈተና ድሮም የነበረ ነው። ነው ምላችሁ ማቴዎስ ወንጌል ምዕራፍ አምስት ላይ የተራራው ስብከት ተብሎ በሚታወቀው ክፍል ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ፊቱ ሆነው በጣም ብዙ ሺህ ህዝብ ደግሞ በዙሪያው ተሰብስበው ምን አለ ስለ ጽድቅ የሚሰደዱ ብሩካን ናቸው መንግስተ ሰማይ የነሱ ናትና አለ። መከራው ይሄ ፈተናው በስደት መልክ፣ በመጠላት መልክ፣ በመገለል መልክ፣ ወይም በመናቅ መልክ ቢሆን ወደኛ የሚመጣው እንደዚህ አይነት ሁኔታ፣ ስለ ጽድቅ የሚሰደዱ ሰዎች ምንድናቸው አለ ጌታ ኢየሱስ ብሩካን ናቸው፣ መንግስተ ሰማይ የነሱ ናት። እንደውም ቁጥር 11 ማቴዎስ 5 ላይ ጌታ ኢየሱስ ቀጠል አድርጎ ምን አለ በእኔ ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ፣ ማለት ሲሰድቧችሁ፣ ሲነቅፋችሁ፣ ክፉውን ሁሉ በውሸት በእውነት አይደለም፣ በውሸት ሲናገሩባችሁ፣ ብሩካን ናችሁ፣ በመንግሥተ ሰማይ ዋጋችሁ ትልቅ ነው። ከእናንተ በፊት የነበሩትን እውነተኛ አማኞች ነቢያትን ልክ እንደዚሁ አሳደዋቸው ነበርና ብሎ ጌታ ኢየሱስ ተናገረ። እምነታችሁ ይፈተናል፣ ግን እምነታችሁ ሲፈተን እንደ ልዩ ነገር እንደመጣባችሁ በመቁጠር እንዳትፍረከረኩ ወይም ስፍራችሁንና ቦታችሁን እንዳትጥሉ የሚል አይነት መልእክት ነው። እዚህም ጋር ያዕቆብ የሚናገረው ይህንኑ ነው። ጌታ ኢየሱስ ክርስቶስ የመጨረሻ ሊሞት ጥቂት ሰዓታት ሲቀሩት ከደቀ መዛሙርቱ ጋር በነበረው በጣም የተጨናነቀ ኢንቴንሲቭ ጊዜ ውስጥ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ እንደዚህ አላቸው ለደቀ መዛሙርቱ በዓለም ሳላችሁ መከራ አለባችሁ ግን አይዟችሁ እኔ አለምን ስላሸንፍኩት እናንተም ከእኔ ጋራ ምን ታደርጋላችሁ ታሸንፉታላችሁ የሚል መልእክት ተናግሯቸዋል እና ክርስቲያን ፈተና አለበት በምድር ላይ ፈተናው ማንነቱን አጣርቶ አጉልቶ የሚያሳይ ፈተና ነው እውነተኛ አማኝ መሆኑን ለዓለምም ለራሱም ደግሞ ምስክርነቱን ለዓለምም ለራሱም በእግዚአብሔር ፊት የሚያረጋግጥበት ነው። ማለት የክርስቲያን ፈተና ልክ ወርቅ እሳት ውስጥ ገብቶ እንደሚፈተነው ነው። ወርቅ እሳት ውስጥ ይገባና አሁን ሁለት ነገር ማስገባት ትችላላችሁ። እሳት ውስጥ አርቴፊሻልና አርቴፊሻል ቀለበትና የብረት ቀለበት እና ወርቅ ቀለበት እሳት ውስጥ ብትከቱ አርቴፊሻሉ ወዲያው ይጠቋቁራል፣ ግን ወርቁ ምን ይሆናል? እየደመቀ እየደመቀ ይታያል። እውነተኛ ክርስቲያን ሲፈተን በፈተና ውስጥ ምንድን ነው እየሆነ የሚታየው እውነተኛነቱ በእግዚአብሔር ላይ ተስፋ ማድረጉ በእግዚአብሔር ላይ ማመኑ እየታየ እየታየ እየደመቀ ይወጣል ማለት ነው። ስለዚህ ነው ፈተና አለባችሁ ተብሎ የተጠቀሰው። ወደ ሁለተኛ ነጥቤ ይመጣለሁ። ሁለተኛው ነጥቤ የእምነት መፈተን የሚሰራውን ስራ በማሳየት ነው። የእምነት መፈተን ትዕግስትን ያደርጋል ይላል። አሁን ቃሉን እንደገና ላንብብላችሁ። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ቁጥር አራት ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማንና ሙሉአንን ትሆኑ ዘንድ ስራውን ይፈጽም ይላል። በጣም አስደናቂ እውነቶችን ነው እዚህ ጋ ያዕቆብ በመንፈስ ቅዱስ ሆኖ የሚያሳየን የእምነታችሁ መፈተን እርግጠኛ ነገር ነው። ይሄን ማወቅ አለባችሁ። ፈተና ያጋጥማችኋል። ግን የእምነታችሁ መፈተን የሚሰራው ስራ አለ ወይ የሚለውን ጥያቄ አንስቶ ነው ያዕቆብ። አዎ የእምነታችሁ መፈተን በህይወታችሁ የሚያደርገው ነገር አለ። እምነታችሁ ሲፈተን ፈተናው በውስጣችሁ የሚፈጥረው ነገር አለ፣ የሚያመነጨው ነገር አለ። ያ ምንድን ነው ብሎ ነው የሚናገረው። ትዕግስትን ያደርግላችኋል። እና ፈተና ትዕግስትን ያደርጋል ነው የሚለው የእግዚአብሔር ቃል። ፈተና ትዕግስትን ሲያደርግ በውስጣችን እኛ በባህሪያችን ከፍተኛ የሆነ ወይም ደግሞ በጣም አስደናቂ የሆነ የባህሪ ለውጦችን እናገኛለን በክርስትና ህይወት ውስጥ። በዚህ በክርስትና ህይወት ውስጥ ሰዎች ክርስቲያን መሆን አለመሆናቸውን ከሚያሳዩ ነገሮች መካከል አንዱ የባህሪ ለውጥ ነው። ድሮ ተሳዳቢዎች ከሆንን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ከተቀበልን በኋላ ተሳዳቢዎች አንሆንም። ድሮ አንድ ጊዜ እኛ ቸርች ብዙ ጊዜ የምናገረው ነገር ነበረ። አንዲት ሴት ልጇ ተሳዳቢ ሆነባት እና መንገድ አላፊውን፣ ወጪውን፣ ገቢውን ብቻ እየወጣ መሳደብ ነው ስራው ልጁ እና ገና አምስት ስድስት አመቱ ነው እና አንድ ቀን ልጁ ሲሳደብ ሰዎች በጭም እየተናደዱ ይቆጣሉ፣ ስሞታ ይናገራሉ። ና ያዘችና ንቅ አድርጋ በአጃክስ በሚመስል ሳሙና ምላሱን ወደ ውጭ አውጥታ ሙልጭ አድርጋ አጥበችው እና ሙልጭ አድርጋ አጥባ በል ዛሬ መላስ ጸጥቷል። ካሁን በኋላ መቼም አትሳደብን ብላ ለቀቀችው አሉ። ልክ እንደ ለቀቀችው መንገድ ላይ ወጥቶ አንድ ሽማግሌ አይቶ እንደተሳደበ ተነግሯል እና ውጫዊ ነገር አይደለም። ውስጥን የሚለውጠው ነው ውስጣዊ ነገር ነው። የእግዚአብሔር መንፈስ መንፈስ ቅዱስ ነው ውስጥን የሚለውጠው እና ትዕግስት እና ክርስቲያናዊ ስነ ምግባር የውስጣችን መለወጥ ፍሬ ነው እና ትዕግስት የሚባለው ነገር በመከራ በፈተና ውስጥ በእርግጥ የመንፈስ ቅዱስ ስጦታ ነው። ግን ፈተና ውስጥ በምንገባበት ጊዜ ትዕግስት ውስጣችን እያበበ እያደገ እያደገ ይሄዳል። ትዕግስት ማለት ልበሰፊነት ማለት ነው። መከራም ፈተና በሚያጋጥመን ጊዜ በእግዚአብሔር ጸጋና በእግዚአብሔር ኃይል የምንችልበት አቅም ማለት ነው። ትዕግስት ትዕግስት ግዴለሽነት ማለት አይደለም። አንዳንድ ሰዎች ማንኛውንም ነገር በግዴለሽነት ለማየት ይሞክሩና ኦ እነሱ ታጋዦች ናቸው እንዲባሉ ይፈልጋሉ። ግዴለሽነት ትዕግስት አይደለም፣ መጽሐፍ ቅዱሳዊ የትዕግስት መግለጫ አይደለም። ትዕግስት የባህሪ መረጋጋት ነው። አንዳንድ ሰዎች በባህሪያቸው የተረጋጉ አይደለም። አንድ ነገር ሲመጣ ሲያዩ ደንብረው የሚይዙትና የሚለቁትን ነገር ያጣሉ። ትዕግስት ማለት የባህሪ መረጋጋት ያለበት ጽናት፣ ወጥነት ያለው የባህሪ ጥራት ማለት ነው። ትዕግስት እግዚአብሔር የሚባለውን አምላክ የምናምነውን ባለንበት ፈተና ውስጥ እሱ እንደሚታደገን እንደሚያድነን፣ ደግሞም በኃይሉና በጸጋው እንደሚያስችለን ማመን ማለት ነው። ትዕግስት በእርግጥ ይሄ ትዕግስት ፈተናው ትዕግስትን ያደርግላቸዋል ብሎ ትዕግስት ራሱ የሚሰራውን ነገር ያዕቆብ ገልጦታል። ቁጥር አራት ላይ ስትመጡ፣ ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። መቼም መጽሐፍ ቅዱስን እንደዚሁ እንኳን ገልጣችሁ ብታዩ የሚያቀርበው ነገር በጣም ሎጂካል ነው። ሎጂካል ነው በጣም አሁን ፈተናው አለና ትዕግስት ያደርግላችኋል። ትዕግስት ደግሞ ምን ያደርግላችኋል? ትዕግስት ደግሞ ምን ያደርጋል የሚጎላችሁ ምንም ነገር ሳይኖር ፍጹማን እና ሙሉአን እንድትሆኑ ያዕቆብ ሲናገር ስራውን በእናንተ ውስጥ ይፈጽም ነገሩ እንደ ትእዛዝ ነው እዚህ ጋር የተናገረው ግን ለትዕግስት ያዕቆብ ያቀረበው ትዕግስትን ስብእና አላብሶ ነው። ይህንን ቃል እንደገና ማብራራት አለብኝ። መጽሐፍ ቅዱስ ላይ አንዳንድ የነገር ስሞች ልበል፣ የነገር ስሞች በአማርኛ የነገር ስም የምንለዋል አይደለም? የነገር ስሞች ስብእና ተላብሰው ታያላችሁ። ማለት ሰውነት ተሰጥቷቸው። አሁን ትዕግስትም ልክ ስብእና ተላብሶ ነው የቀረበው። ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማን ሙሉዋን እንድትሆኑ ስራውን ይፈጽም። ልክ እንደ ሰራተኛ ተደርጎ ነው የተቆጠረው፣ እንደሚሰራ ሰው ተደርጎ ነው የተቆጠረው። ግን ውስጣችን እንዲሰራ ነው የሚታሰበው የሚታሰበውና የሚጠበቀው። እና ትዕግስት በውስጣችን ትልቅ ስራ ይሰራል። ትዕግስት በውስጣችን ስራ ሲሰራ በእርግጥ የመንፈስ ቅዱስ መጠቀሚያ መሳሪያ ሆኖ ነው የሚሰራው እና ትዕግስት በውስጣችን ስራ በሚሰራበት ጊዜ እዚ ጋ ይፈጽም፣ ያከናውን ስራውን ብሎ ያዕቆብ በተናገረበት ጊዜ በውስጣችን ከሚሰራቸው ስራዎች ሶስቱ የተገለጡት በጣም አስደናቂ ናቸው። አንደኛው የሚጎላችሁ ምንም ነገር ሳይኖር ማለት በባህሪያችን በእግዚአብሔር ላይ ባለን አምልኮ በእግዚአብሔር ላይ ባለን እምነት፣ ከሰዎች ጋር በሚኖረን ግንኙነት ንግግር ይሁን የጸባይ መግለጫ በማንኛውም መልኩ ነቀፌታ የሌላችሁ ሰዎች ያደርጋችኋል ነው። ትዕግስት ሰዎች ሲሰድቡን ወይም ሊመቱን ሲ እጃቸውን ሲሰነዝሩ፣ እኛ አጸፌታ ባለመስጣታችን ልክ ያን ጊዜ ትዕግስት ምንም ነገር የሚጎለን አለመኖሩን ለሰዎች ያሳያል ማለት ነው። እውነተኛ ክርስቲያኖች መሆናችንን በሰዎች ፊት እንደሚደምቅ ወርቅ አጉልቶ ያሳየናል ማለት ነው። ፍጹማን ያደርጋችኋል ማለት ፍጹማን ማለት ምንም እንከን የሌለው ማለት ነው። ምንም ጉድፍ፣ ነቀፌታ የሚባል ነገር የሌለበት ሙሉአን። አሁን ይህንን እኔ ምናልባት በእንግሊዝኛ ቃል ብገልጠው ጥሩ ነው መሰለኝ የሚሆነው ድሮ እኛ በተደጋጋሚ የምንሰማው ቃል ነበር። ይሄ ኦል ራውንድድ ፐርሰናሊቲ የሚባል ሁሉን አቀፍ የሰው የሰው ባህሪ የሚባል ነገር አለ እና በፍልስፍናው አለም እንደዛ ብለው ይናገራሉ። ልክ እዚህ ጋ ይሄንን ነው የሚያሳየው። ሁሉን አቀፍ ፐርሰናሊቲ በማንም በምንም ፊት የማይነቀፍ ባህሪ ስነ ምግባር ያለው አይነት ሰው ሆናችሁ እግዚአብሔር የማይነቅፋችሁ ሰውም ጣቱን የማይጠቁምባችሁ። በእርግጥ እንደዚህ አይነት ሰዎች በዓለም ላይ ዩኒክ ናቸው፣ የሉም እንደዚህ አይነት ሰዎች። እንደዚህ አይነት ሰዎች እንድንሆን ነው እግዚአብሔር አምላካችን እዚህ ጋ በያዕቆብ መልእክት ላይ ለክርስቲያኖች ሁሉ ይሄ ነገር የተጻፈው። ታዲያ ታዲያ እኔ ይህንን ሳስብ ትዕግስት በውስጣችን እነዚህን ሶስት ነገሮች ሲሰራ የእኛ ህይወት ራሱ ህይወታችን አስደናቂ በሆነ መንገድ ከእግዚአብሔር ጋራ አንድ የሆነ ሁኔታ ውስጥ ነው የሚገባ። ማለት እኛ እግዚአብሔር አንሆንም። አንዳንድ ሰዎች አሉ እኛ እግዚአብሔር እንሆናለን የሚሉ ውሸታሞች ናቸው። ሰዎች ሆነው አይተናቸዋል። ማታ እግዚአብሔር ነን እግዚአብሔር ነን ብለው በሰዎች ፊት ጨፍረው ጠዋት ደክሟቸው ይነሳሉ። እግዚአብሔር አይደክመውም። እነሱ ደካሞች ናቸው። እኛ እግዚአብሔር አይደለንም። ግን ከእግዚአብሔር ጋር ያለን እውነተኛ ግንኙነት እውነተኛ መሆኑን በልባችን በነፍሳችን እናውቀውና ተስፋችን የለመለመልን ሰዎች እንሆናለን። በጸሎት እንጸናለን። ትግስት በውስጣችን ሲሰራ ክርስቲያናዊ ስነ ምግባራችን ክርስቶስ ኢየሱስን የሚወክል ይሆንልናል። አዎ ከሰዎች ጋር ያለን ግንኙነት ሁሉ ጤናማ ይሆናል። ላይወዱት ይችላሉ ሰዎች እኛ ንጹህና ቅዱሳን ሆነን እንደ እግዚአብሔር ቃል በትዕግስት መመላለሳችንን ግን እግዚአብሔር ሁል ጊዜ የሚመራን የሚባረከን ሰዎች እንሆናለን። ይህንን ነው ያዕቆብ ሊናገር የፈለገው። የእምነታችሁ ፈተና አለበት፣ ግን ፈተናው ትዕግስትን ያደርግላችኋል። ትዕግስት ደግሞ ራሱ በእናንተ ውስጥ የሚሰራው ስራ አለ እግዚአብሔርን እንድታዩ በእግዚአብሔር እንድትጸኑ በእግዚአብሔር ተስፋ እንድትቀጥሉ የማድረግ ስራ ይሰራል። ይህንን ስራ የሚሰራው በመንፈስ ቅዱስ ኃይል አማካኝነት ነው። እና ወደ ሶስተኛው ነጥቤ መጣለሁ። ምናልባት ፈጠን ብዬ እጨርሳለሁ ከሌላው ጊዜ በተለየ መልኩ። ሶስተኛው ነጥቤ ግን ቁጥር ሁለት ላይ እንደገና ተመልሰን የምናየው ነው። ቁጥር ሁለትን እንደገና አነባለሁ። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ ይናገራል። አሁን ሶስተኛው ነጥቤ የእምነታችን መፈተን ደስታ ሰጪ እንደሆነ አድርገን መቁጠር አለብን የሚልን ሀሳብ ነው። አሁን የአጠቃላይ የያዕቆብን መልእክት አውድ ስትመለከቱ እና የተበተኑ ለተባሉትና ለተጻፈላቸው እኛም አሁን ባለንበት በዚህ በዓለም አቀፍ ሁኔታ ውስጥ ክርስቲያኖች በመፈተናቸው ልዩ ልዩ ውጣ ውረድ ውስጥ ሳይገቡ እንዳልቀሩ ማሰብ ይቻላል። መቼም ፈተና የሚያጋጥማቸው ሰዎች አሁን እኛ ክርስቲያኖች የሚያጋጥመን አይነት ፈተና አለማውያን ቢያጋጥማቸው ምንድን ነው የሚሆኑት የሚለውን ሀሳብ ብታስቡ ወይም ጥያቄ ብትጠይቁ የተለያየ መልስ ታገኛላቸው። አለማውያን ሲፈተኑ፣ እግዚአብሔርን የማያምኑ ሰዎች ሁልጊዜ የሚያስቡት ሰማይ በእነሱ ላይ እንደተደፋ አድርገው ነው። ማለት ሁሉ ነገር ግራ የሚያጋባ እና ከዛ ፈተና ውስጥ መውጫ የሚያገኙ አይመስላቸውም። ከዚህ የተነሳ ብዙ የዚህ የአእምሮ ሕመም ቤቶች ሄዳችሁ ብትመለከቱ ብዙ ሰዎች አእምሮ በሽተኞች የሆኑት ፈተናና የሚያስጨንቅ ነገር አጋጥሟቸው የሚወጡበትና ምንም የሚያዩት ተስፋ ስለሌላቸው እንደዛ አይነት ሁኔታ ውስጥ ይገባሉ። ሜንታል ብሬክዳውን ውስጥ ይገባሉ። ክርስቲያን ግን ፈተናን የሚያየው ወይም የሚመለከተው እንደዛ መሆን የለበትም። አዎ እነሱ ሲፈተኑ ጭንቀት ውስጥ ይገባሉ፣ ሀዘን ውስጥ ይገባሉ። አንዳንዶችም ራሳቸውን እንኳን ያጠፋሉ። ብዙ ናቸው እንጂ እንደውም አንዳንዶች አይደሉም። ኢቨን በዚህ አሁን ባለንበት በኮሮና ቫይረስ ጊዜ ራሳቸውን በየቤታቸው በመጨነቅ የገደሉ ሰዎች ቁጥራቸው አልተመዘገበም እንጂ አሜሪካ ውስጥ በጣም ብዙ ሰዎች ራሳቸውን እንደገደሉ ይነገራል። ተስፋ ሲያጡ ሰዎች በዚህ ውስጥ መውጫ ቀዳዳ አለ፣ የለም። እግዚአብሔርን አያውቁም፣ እግዚአብሔርን አይፈልጉም። ስለዚህ በዚህ ውስጥ ታግሶ ማለፍ የእግዚአብሔርን ጸጋና እርዳታ መጠየቅ መፈለግ ስለማይችሉ ራሳቸውን በእንደዚ አይነት ሁኔታ ጥለዋል። ግን ክርስቲያን ልዩ ልዩ ፈተና ሲደርስበት እንደምንድን ነው መቁጠር ያለበት? አሁን ያዕቆብ የሚናገረው ልዩ ልዩ ፈተና ሲደርስባችሁ፣ አሁን የኔ ሀሳብ አይደለም። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ፈተና ሲደርስባችሁ፣ ፈተናው ያደቀኛል፣ ይጥለኛል፣ ወይም ደግሞ ከመስመሬ ያወጣኛል ብላችሁ አይደለም ማሰብ ያለባችሁ። ፈተናው ሲደርስባችሁ እንደ ሙሉ ደስታ ነው መቁጠር ያለባቸው። በዚህ ፈተና ውስጥ ቅድም እንዳልኩት ልክ ወርቅ በእሳት ውስጥ ሲፈተን እንደሚደምቅ እደምቃለሁ እና ክርስቲያንነቴን እውነተኛ አማኝ መሆኔን አሳያለሁ የሚል ሀሳብ ነው መያዝ ያለባቸው ነው ሀሳቡ። እና እንደ ሙሉ ደስታ ቁጠሩት ሲል ዝም ብሎ እንደ ዝም ብሎ ደስታ አይደለም እዚህ ላይ ያለው እንደ ሙሉ ደስታ ነው እንደ ሙሉ ደስታ ነው። ቃሉ ራሱ እንደዛ ስለሚሄድ፣ እንደዚህ አይነት ፈተና አጋጥሟቸው በዚህ በፈተና የጸኑ በሌላም ሳምንት እናየዋለን። የኢዮብን ታሪክ ያዕቆብ ጠቅሶታል፣ በፈተና የጸኑ የተባረኩ ናቸው ብሎ በጣም አስደናቂ የሆነ ታሪክን አንስቶ ይናገራል። ሌላ ሳምንት ውስጥ ነው የምናየው፣ ግን ኢዮብ ተፈትኖ ነበር። እና ኢዮብ ሲፈተን እንዲፈተን ምክንያት ያነሳሳው ሰይጣን ነው። የኢዮብ መጽሐፍ ምዕራፍ አንድም ብታነቡ ኢዮብ በጣም ሀብታም ሰው ነበረ፣ እና ልጆች ነበሩት። ልጆቹ በየቤታቸው ድግስ እየደገሱ ይበሉ ይጠጡ ነበር። እና ሁሉ ጊዜ ኢዮብ በየጠዋቱ እየተነሳ ልጆቹ እግዚአብሔርን እንዳይበድሉ ይጸልይ እንደነበረ ቃሉ ተናግሯል። እና ሰይጣን የኢዮብን ህይወት የልጆቹን መባረክ እና አጠቃላይ ሁኔታውን አይቶ በእግዚአብሔር ፊት እንዲህ ብሎ ተናገረ እግዚአብሔር ፊት ቀረበና ይላል መጽሐፉ ነው የሚለው ኢዮብ የሚባለውን ሰው አየኸው ወይ ብሎ እግዚአብሔር ጠየቀው አዎ አየሁ ሁሉን ነገር መልካም ስላደረክለት በቃ አንተን ያመልክሃል ግን ሀብቱን ብትነካ ሰድቦህ ነው የሚሞተው ቀጥሎ ጤናውን ብትነካ ይሰድ ብሃል ልጆቹን ብትነካ ይሰድ ብሃል እንደዚህ እንደዚህ አይነት ነገሮችን በእግዚአብሔር ፊት እንደተናገረ ታያላችሁ። እግዚአብሔር በኢዮብ ተማምኗል። የኢዮብ እምነት በቁሳቁሳዊው ነገር ላይ እንዳልሆነ እግዚአብሔር ያውቃል። የኢዮብ እምነት በጤናው ላይ እንዳልሆነ እግዚአብሔር ያውቃል። የኢዮብ እምነት በማን ላይ ነው? በራሱ በሰማይና ምድር ጌታ በእግዚአብሔር ላይ ነው። እና ሰይጣን ግን አንድ ነገር ያምናል። አሁን ይህንም በደንብ ስሙኝ። ሰይጣን አንድ ነገር ያምናል። ሰዎች በምድር ላይ እውነተኛ አማኞች ሊሆኑ ይችላሉ ብሎ አያምንም። ይህንን ነው የሚያስበው ሰይጣን። ምናልባት ከኛ መካከል በእውነት የምናምን ሰዎች አለን። እና ሰይጣን ግን እነዚህ ሰዎች እምነታቸው እኮ ይሄ ይሄ ስለሆነላቸው ነው የሚል ግምት አለው። እግዚአብሔር ግን ሰዎች በእውነት በእግዚአብሔር ላይ እንደሚያምኑ ያውቃል። በእውነት በእግዚአብሔር ላይ የሚያምኑ ሰዎች አሉ እና እምነታቸው ትክክልና እውነተኛ ነው። በማንኛውም አቅጣጫ ቢፈተን የማይነቃነቅ ነው። የዮብ እምነት ተፈተነ። የዮብን አይነት እምነት የዮብን አይነት ፈተና የተፈተነ ሰው በምድር ላይ የለም። ልጆቹ በሙሉ በአንድ ቀን አልቀዋል። ሀብቱ በሙሉ አንድ ቀን አልቋል። እንደገና ይሄም ሁሉ አልበቃ ብሎ ጤናው በሙሉ በአንድ ቀን ውስጥ ከጥቅም ውጭ ሆኗል። ሚስቱ ራሱ መታ፣ እግዚአብሔርን ሰድበኸው ሞት፣ ከዚህ የበለጠ መከራ ምን ይመጣል? ብላ ተናግራው በሚስቱም እንኳን በመጣው ፈተና በፍጹም አልተበገረም። እግዚአብሔር እንደዚህ አይነት ፈተና ውስጥ ስናልፍ ፈተናውን እንደ ሙሉ ደስታ የምንቆጥረው ምን ስናደርግ ነው? በዚህ ውስጥ የሰራዊቱ ጌታ እግዚአብሔር ያሳልፈኛል እግዚአብሔር የሚባለው አምላክ በምንም አይነት ፈተና ውስጥ ባልፍ እንኳን አለ አይጥለኝም አይተወኝም ብለን በእምነት ላይ ራሳችንንና ልባችንን የምናሳርፍ ከሆነ ያን ጊዜ እምነታችን ደስታን በውስጣችን ያፈልቅልናል። በነገራችን ላይ ደስታ የሚባለውን ነገር ሰዎች ለማግኘት የሚፈልጉት በውጫዊ ነገር ነው። ይሄ መቼም የታወቀ ነው። ከውጫዊ ነገር፣ ከመጠጣት፣ ከመደነስ፣ ወይም ደግሞ ከማጨስ ወይም ደግሞ የተለያዩ ነገሮች ከማድረግ ደስታ የሚመጣ የሚመስላቸው ሰዎች አሉ። እውነተኛው ደስታ ከውጭ አይመጣም። እውነተኛው ደስታ ከውስጥ የሚፈልቅ ነው። ይሄ ውስጣችን ከእግዚአብሔር ጋር ትክክለኛ ኅብረት ሲኖረው የእግዚአብሔር ምሕረት የእግዚአብሔር ቸርነት በውስጣችን መንቀሳቀስ ሲጀምር ያን ጊዜ እውነተኛ ደስታ ውስጣችን ይፈልቃል። ያ ደስታ በውጫዊ ፈተናዎች በምንም አይነት መንገድ የማይነካ ነው። ውጫዊ ፈተናዎች ሲመጡ ምንድን ነው እኛ የምንለው? አሁን ያዕቆብ እንደሚናገረው ይሄ ፈተና በእግዚአብሔር እና በሰዎች ፊት እኔ እግዚአብሔር አምላክን ማምለኬን የምገልጥበት የማሳይበት ጥሩ አጋጣሚና ጥሩ ምንድን ነው እድል ነው ብለን ነው የምንወስደው። ልክ ይህን ፈተና እግዚአብሔር አምላክን እንደማመልክ መግለጥ ወይም የማሳይ የምመሰክርበት አጋጣሚ ነው እድል ነው ብለን የምንወስድ ከሆነ ያ ፈተና ሙሉ ደስታችን ይሆናል። ያ ፈተና ለኛ እንደ ሙሉ ደስታ ይሆንልናል። ይሄ ፈተና ሊሰብረኝ ነው፣ ሊያጠፋኝ ነው፣ ሊያንኮታኩተኝ ነው እና ከመንገዴ ከመስመሬ ሊያስወጣኝ ነው ብለን የምናስብ ከሆነ ወዲያውኑ ምን ውስጥ እንገባለን? ጭንቀት ውስጥና ስጋት ውስጥ፣ ሁከት ውስጥ እንገባለን። ያ እንዳይሆን ነው አሁን ለነዚህ ለአማኞች ያዕቆብ ይህንን መልእክት እየተናገረ ያለው እንደ ሙሉ ደስታ ቁጠሩት ፈተናውን። ያን ጊዜ እንደ ሙሉ ደስታ ስትቆጥሩት ፈተናውን፣ ይሄ በጣም መልካም አጋጣሚ ነው ብላችሁ ስትወስዱት፣ ይህንን እኔ የጋብቻ ትምህርት ሳስተምር ይህንን ሀሳብ ተናግሬበታለሁ። ለምሳሌ ሚስት በጣም ጸባዋ ትንሽ የሚነጫነጭና ወይም ደግሞ የተለያየ ነገር ውስጥ ቢገባ ባል ማሰብ ያለበት በዚህኛው ጎን በቃ እውነተኛ ባልነቴን ለማሳየት በዚህ በኩል እቆማለው። ሚስትም እንደዚሁ ለባሏ በዚህ በኩል ባሌን ለመደገፍ እውነተኛ ፍቅሬን ለማሳየት እሞክራለሁ የሚል ነገር ውስጥ እንዲገቡ ነው። ልክ እዚህ ጋም እንደዚሁ ነው። እንደዚሁ አይነት ሀሳብ ነው ያለው በእግዚአብሔር ማመኔን እምነቴ ልክ መሆኑን የማረጋግጥበት እድል አጋጣሚ ነው። እና ክብር ላንተ ይሁን እግዚአብሔር ሆይ። ስለዚህ ፈተና እና እንግዲህ ለልጅህ ጸጋ ስጠኝ እና በእምነት እጸናለሁ ቆማለሁ፣ ባርከኝ ብለን በእምነት እንቆማለኝ። ያን ጊዜ ደስታችን ከውስጣችን ይፍለቀለቃል፣ ሰላማችን በውስጣችን ይበዛል፣ ረፍታችን ከውስጣችን አይጠፋም። እግዚአብሔር የተመሰገነ ይሁን። እኔ ይህንን ሳስብ ታዲያ አብርሃም ቅድም የተፈተነበትን ፈተና ነግራቸዋለሁ። አብርሃም ልጅህን ከሶስት ቀን ጉዞ በኋላ ሞሪያም በሚባለው ተራራ ላይ እንድትሰዋልኝ ይፈልጋለሁ። ይህን አንድ ልጅህን ይስሐቅን ብሎ ባለበት ጊዜ በልቡ ደስ እያለው እንደወጣ ነው የማስበው አዎ። የኔ እምነት በልጄ ላይ ወይ በሚስቴ ላይ ወይ በምናምኔ ላይ ሳይሆን በራሱ በእግዚአብሔር ላይ እንደሆነ የማሳይበት አጋጣሚና ድል ነው ብሎ እንደወጣ ነው የማስበው። ሐዋርያ ጳውሎስና አብሮት ያገለግል የነበረው ሲላስ በሐዋርያ ሥራ ምዕራፍ 16 ላይ በፊልጵስዩስ ከተማ አንድ ተአምር እንደተደረገ ታያላችሁ። አንዲት የሰው ቤት ሰራተኛ ሆና ጠንቋ የነበረች ልጅ ነበረች። ሴት የሰው ቤት ሰራተኛ እና ሁልጊዜ የወጣች እነዚህ ናቸው የመዳን መንገድ የሚነግሩን እያለች ትናገር ነበር። ከዛ ጳውሎስ አጋንንቱን በውስጧ የሚጠነቁለውን አጋንንት በኢየሱስ ስም ውጣ ብሎ አዘዘው። ወጣላት እና ዳነች ወደ አሁኑ ያ የጥንቆላቸው በእሷ የሚያገኙት ትርፍ አሰሪዎቿ ስላጡ በእነ ጳውሎስ ላይ ስደት አስነሱ እና እነ ጳውሎስ ታሰሩ። እና ከመታሰራቸው በፊት ግን በደንብ ተደበደቡ። ማለት ደም በደም እስከሚሆኑ ድረስ ማለት ነው። እና እስር ቤት ውስጥ ተጥለው ውስጠኛው በጣም ከፍተኛ እስረኞች በሚጣሉበት ቦታ ላይ ተቀምጠው እያሉ እግራቸው በግር ብረት ታስሮ ቆስለው ደማቸው ያው ቁስሉ እንዳለ በእግዚአብሔር ፊት ደስ ብሏቸው በዜማ እግዚአብሔርን ያመሰግኑ ነበር። ደግሞም ይጸልዩ ነበር። እስረኞቹ በሙሉ እየሰሟቸው ሲያጉረመርሙ አልታዩም። እንደዚህ ነው በፈተና መጽናት ማለት በፈተና ያንን ፈተና እንደ ሙሉ ደስታ መቁጠር ማለት እንደዚህ አይነት ሁኔታ ውስጥ ስንገባ ነው። አንድ ጊዜ ድሮ አንድ ሰው ያለፈበትን ነገር ምስክርነት ሰምቻለሁ። በኮሪያ ውስጥ ነው ይባላል። አንድ የጨው መጋዘን የነበረው ትልቅ የጨው ነጋዴ፣ አንድ ዝናብ መጣና ጎርፍ ጎረፈ እና መጋዘን ውስጥ ያለውን ጨው በሙሉ አሟምቶ ጨረሰው። ከዛ በኋላ የቤተ ክርስቲያኑ ፓስተር ይህንን ሰውዬ እንዳው እንዴት ሆኖ ይሆን ለማለት ሄዶ ሊጠይቀው ሲል ጨው ባዶ ባዶ ጆንያ ላይ ቁጭ ብሎ ይዘምራል። እና አብዶ ይሆናል ይሄ ሰውዬ ይሄ ነገር ስላጋጠመው ብሎ ምን ሆነ ነው እንዴ? ምንካ ምን እያደረክ ነው ብሎ ሲጠይቀው፣ ፓስተር፣ ጎርፉ ከጆንያ ውስጥ ያለውን ጨው እንጂ ከልቤ ውስጥ ያለውን ኢየሱስን አልወሰደውም፣ ለዚህ ነው ደስ ያለኝ ብሎ ሲዘምር እንደነበረ ሰምቻለሁ። ድሮ የሰማሁት ምስክርነት ነው እና በልባችን ውስጥ ያለውን ክርስቶስን ውጫዊ ነገር ሊወስደው እንደማይችል እምነታችን በክርስቶስ ላይ ሲሆን፣ በፈተና ውስጥ ልክ እንደነ ጳውሎስ መዘመር፣ ጸንተን መቆም እንችላለን። የመጨረሻ ምሳሌ የምሰጣችሁ የመናኝ ጉዞ የሚባል መጽሐፍ የጻፈ ጆን በኒያን ስለሚባል ሰው ነው። ስንቶቻችሁ ጆን በኒያን የጻፈውን የመናኝ ጉዞ አንብባችሁ ታውቃላችሁ? ታውቃላችሁ። በኢትዮጵያ ውስጥ በ18 ዘጠና ምናምን ነው ተተርጉሞ በአማርኛ የተቀመጠው አንድ የኦርቶዶክስ ሰው ናቸው የተረጎሙት በ18 ዘጠናዎቹ ውስጥ እና ከመጽሐፍ ቅዱስ ቀጥሎ በዓለም ቋንቋዎች በብዛት የተተረጎመ መጽሐፍ የመናኝ ጉዞ ነው እና ዘፒልግሪም ፕሮግረስ ይባላል። ዘፒልግሪም ፕሮግረስ አይደል እና በጣም አስደናቂ መጽሐፍ ነው። ብታነቡት ትደነቃላችሁ። እና ምናልባት እኛን በቤተ ክርስቲያን አንዳንድ ፕሮጀክቶችን ወደፊት መያዝ ይኖርብናል በቀተን በሰዎች በካሴት እንዲሰሙት ማድረግ አስደናቂ ነው። እና ግን ጆን በኒያን ፒልግሪም ፕሮግረስ እና ሌሎች በጣም ብዙ መጽሐፎች ጽፏል። ቤድፈርድ የሚባል የእንግሊዝ ከተማ ውስጥ ነበር የሚኖረው እና እዛ አስራ ሁለት ዓመት አንድ እስር ቤት ውስጥ አስራ ሁለት ዓመት ስለ ክርስትና እምነቱ ታስሯል። አስራ ሁለት ዓመት የታሰረበትን ቦታ እግዚአብሔር ፈቅዶ ሄጃ አይቻለሁ። ግን በነዛ 12 ዓመታት እንግሊዝ እስር ቤት ውስጥ ድሮ ሂቲንግ ሲስተም ባልነበረበት ጊዜ ሰው እንዴት ይኖራል ማለት የማይገመት ነው። ግን በነዛ ጊዜዎች ሁሉ በክረምቶቹ ወራቶች ሁሉ እግዚአብሔር ጠብቆት ያለፈ ሰው ነው። ግን ምንድን ነው ተብሎ የሚነገረው ስለ ጆን በኒያን በነዛ በዛ እስር ቤት በነበረበት ጊዜ እነዛን 12 ዓመታት የእስር ቤት የታሰረበትን ክፍል መንግስተ ሰማይ የሚገኝበት አይነት ቦታ አድርጎት ነበር። አንድም ቀን ሚስቱና ልጆቹ ውጭ ነው ያሉት። አንድም ቀን ሲያማረር ሲያጉረመርም እና በእምነቱ ተስፋ ሲቆርጥ አልታየም። እውነተኛ ክርስትና እንደዛ ነው። ለዚህ ነው ያዕቆብ ልዩ ልዩ ፈተና ሲደርስባችሁ በእምነታችሁ ምክንያት እንደ ምንድን ነው መቁጠር ያለባችሁ? እንደ ሙሉ ደስታ ነው። የእግዚአብሔር አማኝ ተከታይ መሆኔን የማሳይበት። ጆን በኒያን በትልቅ ራይት ነው ያለፈው በመከራ ውስጥ። እኔና እናንተም በትልቅ ራይት በመከራ ውስጥ በፈተና ውስጥ እንድናልፍ በእግዚአብሔር ባለው እምነት ከእግዚአብሔር ጋራ የተጣበቀ ነገር ሊኖረን ይገባል እና የእግዚአብሔርን በረከት፣ የእግዚአብሔርን ሰላም፣ የእግዚአብሔርን ጥበቃ፣ የእግዚአብሔርን ኃይል የምናይበት መንገድ ይሆንልናል። በመጨረሻ ፈተና የእምነት ፈተና የእምነት በፈተን ራሱን የቻለ ትምህርት ቤት ነው። የህይወት ትምህርት ቤት ነው። የስነ ምግባር ትምህርት ቤት ነው። በፈተና ውስጥ አልፈው በፈተና የጸኑ እዚህ ምዕራፍ አንድ ያዕቆብ መልእክት ቁጥር 12 ላይ እንደዚህ ብሎ ተናግሯል። ያዕቆብ በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ከተፈተነ በኋላ ለሚወዱት ተስፋ ስለሱ የሰጣቸውን የህይወትን አክሊል ይቀበላልና ብሎ ተናግሯል። ከተፈተነ በኋላ እግዚአብሔር የህይወትን አክሊል የሚሰጠው ሰው ነው የሚሆነው። ስለዚህ ፈተና አያስደንቃችሁ፣ ፈተና አይረብቻችሁ፣ ፈተና አያንኮታኩታችሁ፣ ፈተና አያውካችሁ። በፈተና ጽኑ፣ በፈተና በርቱ፣ በፈተና በክርስቶስ ኢየሱስ ባለው እምነት ጸንታችሁ ቁሙ። እግዚአብሔር የሚባረካችሁ የበረከት ምክንያትና ምሳሌ ያደርጋችኋል። እግዚአብሔር ስለ ቃሉ የተመሰገነ ይሁን።